ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞው ጥር 26 2012 ዓ ም ዝግጅታችን ጀመረ። ናይ ትግራይ ናይ ፖለቲካ አድማስ ምስፋሕ፣ የትግራይ የፖለቲካ ምህዳር በአስቸኳይ መስፋት አለበት። አቶ አብርሃ ተክሉ የባይቶና አባይ ፓርቲ ምክትል ሊቀመንበር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ በምሽቱ በርከት ያሉ ዘገባዎች አሉን። በትናንት የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ ላይ የተዘጋጁና የተሰባሰቡ የምሁራን አስተያየቶችና ትችቶች አሉ። በምሽቱ እንደምናመሻችሁ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ያስጥልኝ እንደምናመሻችው፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። የዩናይትድ ስቴትስ ሀይሎች ደቡባዊ ሶማሊያ ውስጥ ወታደራዊ ጥቃት አካሂደው ሁለት የአልሸባብ ግቢዎችን መደምሰሳቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታወቀ። የቀድሞ የኬንያ ፕሬዚደንት ዳንኤል አራፕ ሞይ ዛሬ በዘጠና አምስት አመታቸው አረፉ። እዚያው ኬንያ ውስጥ በአንድ ትምህርት ቤት በተከሰተ ግፊያና መረጋገጥ ተከትሎ አስራ አራት የሚሆኑ ልጆች ህይወታቸው ማለፉን የሀገሪቱ ፖሊሶች ገለጡ። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። የዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን። ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጠዋል ተብለው የተጠረጠሩት አራት ሰዎች የምርመራ ውጤታቸው አሁንም አለመድረሱ ተገልጿል። በሌላ በኩል ደግሞ የኢትዮጵያ አየር መንገድ በረራ እንደማያቆም ዋና ስራ አስፈጻሚው አረጋግጠዋል። በምሽቱ የሐኪሙን ይጠይቁ ዝግጅት ዝርዝሩን ይዘን እንቀርባለን። የዩናይትድ ስቴትስ ኃይሎች ባለፈው ወር ደቡባዊ ሶማሊያ ውስጥ በአካሄዱት ወታደራዊ ጥቃት ሁለት የአልሸባብ ግቢዎችን ደምስሰዋል፣ ቢያንስ አንድ አሸባሪ ገለዋል ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ጥቃቶቹን ያካሄደው ከሶማሊያ ኃይሎች ጋር በቅንጅት ሲሆን ጃማም እና ጂሊብ የተባሉ ስፍራዎች ያሉ ግቢዎችን ነው እንዳወደሙ የተገለጸው ሲቪሎች ላይ ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ መደረጉን አፍሪኮም አስታውቋል። የአፍሪኮም የደህንነት ምክትል ዲሬክተር ብርጋዴር ጀኔራል ግሬገር ሄድፊልድ በሰጡት ቃል ሁለቱ ግቢዎች የአልሸባብ ታጣቂዎች በንጹሐን ሲቪሎች ላይ የሚፈጽሟቸውን የሽብርተኛ አድራጎቶች የሚያቅዱባቸውና የሚያደራጁባቸው እንደነበሩ ደርሰንበታል ብለዋል። የቀድሞ የኬንያ ፕሬዝደንት ዳንኤል አራፍ ሞይ ዛሬ በዘጠና አምስት ዓመታቸው አርፈዋል። ሞይ ያረፉት በናይሮቢ ሆስፒታል በሕክምና ላይ ሳሉ መሆኑን ቤተሰባቸው አስታውቋል። የቀድሞ ፕሬዝደንት የቀብር ስነ ስርዓት እስከሚፈጸምም ፕሬዝደንት ኬንያታ በሀገሪቱ ብሔራዊ ሀዘን ማወጃቸውን ጠቅሶ ከናይሮቢ ገልሞ ዳዊት ተከታዩን አስተላልፈዋል። ኬንያን ከ1978 እስከ 2002 በፕሬዝዳንትነት የመሩት የቀድሞው የኬንያ ፕሬዚዳንት ዳሌን ቶሬቲ ጫራፍ ሞይ ዛሬ በተወለዱ 95 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሀገሩ አጠራር ምዜ ሞይ በሚል ቅጽል ስም የሚታወቁት የቀድሞ ፕሬዚዳንት ሞይ ዛሬ እልፈተ ህይወታቸው ሲሰማ በኬንያው ባሪንጎ ግዛት የምክር ቤት አባል የሆኑት ልጃቸው ጊዲዮን ሞይ አባታቸው በናይሮቢ ሆስፒታል ህክምና ሲደረግላቸው ቆይተው ዛሬ ጠዋት አርፈዋል ብለዋል። አባቴ ህይወቱ ያለፈው ዛሬ 11 ሰዓት ተኩል አካባቢ ነበረ። ህይወቱ ስታልፍ አጠገቡ ነበርኩ። በሰላም ነው ያረፈው። እንደ ቤተሰብ ደግሞ ህልፈተ ህይወቱን ተቀብለነዋል። በግሌ ደግሞ በዚህ ጊዜ ለቤተሰባችን አጋርነታቸውን ያሳዩንን ኬንያውያንና መላውን ህዝብ ማመስገን እፈልጋለሁ። እግዜር ይስጥልን። የቀድሞ ፕሬዚዳንት ሞትን ተከትለው በዩናይትድ ስቴትስ በጉብኝት ላይ የሚገኙት የአሁኑ የኬንያ ፕሬዚዳንት ጦሩ ኬንያታ የተሰማቸውን አዘን ገልጸው የሞይ ስርዓተ ቀብር እስኪፈጸም የሚቆይ ብሔራዊ አዘን አውጀዋል። ኬንያውያንም ለ24 ዓመታት ሀገራቸውን ስለመሩት መሪ በማኅበራዊ ሚዲያ የተለያዩ አስተያየቶች ተለዋውጠዋል አንዳንዶቹ ሞይ በአስተዳደር ዘመናቸው የኬንያ መንግስት ብዙ መስሪያ ቤቶች በስርዓት እንዲደራጅ ያደረጉ ለሀገሩም ብዙ መስረት ልማትን የዘረጉ የሴቶች አዳሪ ትምህርት ቤቶች እንዲበራከቱና ሌሎች ጥሩ ምግባራትን ከውነዋል ብሎ ሲያወድሷቸው ሌሎች ደግሞ ዳንኤል አራፕ ሞይ የተቀናቃኝ የፖለቲካ ፓርቲዎችን የደመሰሱ አምባገነን መሪ የሀገሩን ሀብት የመዘበሩ ናቸው ሲሉም ወቀሳ አቅርቦባቸዋል የተለያዩ የኬንያና የአካባቢው ሀገሮች መሪዎች እና ፖለቲከኞችም በሞይ ሕልፈተ ሕይወት የተሰማቸውን አዘን ገልጸዋል። በኬንያ በ1982 በሞይ አስተዳደር ላይ ተቃጦ የከሸፈው መፈንቅለ መንግስት በመደገፍ ተጠርጥረው ለእስር ተዳርገው የነበሩት ላይላ ውዲንጋም ከሞይ ጋር መታረቃቸውን በሰጡት የአዘን መግለጫ ሲገልጹ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በሞይ ሕልፈተ ሕይወት የተሰማቸውን አዘን ለቤተሰባቸውና ለኬንያውያን አስተላልፈዋል። ዳንኤል አራፕ ሞይ የአፍሪካ ሕብረትን ከሰኔ 1981 እስከ ሰኔ 1983 በሊቀመንበርነት መምራታቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን እናመሰግናለን። ከኬንያ ዜና ሳንወጣ ካካሜጋ በምትባል የኬንያ ከተማ ባለ አንደኛ ደረጃ ትምህርት ቤት ከተከሰተ ግፊያና መረጋገጥ ተከትሎ ቢያንስ 14 ልጆች ሕይወታቸው ማለፉን የሀገሪቱ ፖሊሶች አስታውቀዋል። ትናንትና ተማሪዎች ሲለቀቁ ደረጃ ላይ በተፈጠረ ግፊያ ሌሎች ሀያ ልጆች ደግሞ መቁሰላቸውን ነው ፖሊስ ያስታወቀው። አንዳች ነገር ያስፈራቸው ይመስል ነበር። እንደ ንብ ግር ብለው ሲሮጡ ነበር የሚታዩት ከዚያ ከሕንፃው ላይ ወደቁ። ህንፃው አልፈረሰም፣ እነሱ ከላይ ወድቀዋል ብለዋል የፖሊስ ባለስልጣን። በባለሶስት ፎቅ ህንፃው ላይ ምን እንደተፈጠረ ምርመራ እየተካሄደ መሆኑንም አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አዲሱ ኮሮና ቫይረስ በበርካታ ሀገሮች እየታየ ይሁን እንጂ የዓለም የጤና ድርጅት ወረርሽኙ ገና ዓለም አቀፍ ወረርሽኝ ፓንደሚክ የሚባለው ደረጃ ላይ አልደረሰም ብሏል። የድርጅቱ የወረርሽኞች ዘርፍ ዲሬክተር ዶክተር ሲልቪ ብራያንድ ዛኔ ዛሬ ጀኒቫ ላይ ለጋዜጠኞች በሰጡት ቃል የቫይረሱ ስርጭት በአሁኑ ወቅት ያለበት ምዕራፍ ከአንድ በላይ መነሻ ወይም መቀስቀሻ ያለው ወረርሽኝ ደረጃ ላይ ነው ሲሉ ነው የገለጹት። ኮሮና ቫይረስ ባለፈው ታኅሳስ ወር ማዕከላዊ ቻይና ውሃን ውስጥ ከተቀሰቀሰ ወዲህ እስካሁን ቢያንስ 425 ሰው ሞቷል። የሚበዙት የሞቱት ቻይና ውስጥ ነው። ለቫይረሱ የተጋለጡት ደግሞ ከ20 ሺህ በልጠዋል። ከቻይና በስተቀር ሌሎች 23 ሀገሮች በቫይረሱ የተጠቁ 150 ሰዎች እንደተገኙ ተገልጿል። ፊሊፒንስ ውስጥ በበሽታው አንድ ሰው ሞቷል። ከቻይና ውጪ ሰው ሲሞት ይህ የመጀመሪያ መሆኑ ነው። በቻይና በተቀሰቀሰውና በፍጥነት በመዛመት ላይ ባለው የኮሮና ቫይረስ ወረርሽኝ የተነሳ የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንደማያቆም አመልክቷል። የዓለም የጤና ድርጅት ያወጣውን መመሪያ በተግባር ላይ እያዋለ መሆኑን፣ ነገር ግን የበረራ እገዳን አስመልክቶ የዓለሙ ድርጅት ያስተላለፈውን መመሪያ ባለመኖሩ በረራውን ለማቆም ምክንያት ያለመኖሩን ነው አየር መንገዱ ያስታወቀው። በሌላ በኩል በታየባቸው መጠነኛ የህመም ምልክት ሳቢያ አራት ግለሰቦች ወደ ማቆያ ስፍራ መወሰዳቸውንና የምርመራ ውጤት በመጠበቅ ላይ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። አድማጮች በዚህ ርዕስ ላይ የተጠናቀረ ዘገባ በሁለተኛው አጋማሽ እናቀርባለን። የዩናይትድ ስቴትስ ዲሞክራቲክ ፓርቲው እጩ ተፎካካሪዎች በመጪው ፕሬዝደንታዊ ምርጫ ፕሬዝደንት ዶናልድ ትራምፕ ጋር ለመፎካከር ምን ያህል ጥንካሬ እንዳላቸው የሚጠቁመው የመጀመሪያው መፈተኛ ወይም የመጀመሪያው ፈተና አይዋ ኮከስ ትናንት ማታ አንድ አሳፋሪ መሰናክል አግኝቶታል። የአይዋ ሕዝብ የእጩ መረጣ ሸንጎዎች ወይም ኮከሶች ድምፅ ከሰጡ ከሰዓታት በኋላ የአይዋ ክፍለ ግዛት ዲሞክራቲክ ፓርቲው አንዱንም ሪፖርት ማቅረብ አልቻሉም። በመላዋ አይዋ ከአንድ መቶ ሺህ በላይ ዲሞክራቶች ትናንት ማታ በየአብያተ ክርስቲያኑ የማህበረሰብ ማዕከላት፣ የኮሌጆች የስፖርት አዳራሾች፣ ወዘተ በትልልቆቹ ከተሞች ደግሞ በግዙፍ አዳራሾችም ጭምር ከ11ዱ እጩዎች ለወደዱት ድጋፍ ሊሰጡ በ1680 እጩ መራጭ ሸንጎዎች ወይም ኮከሶች ተሰባስበው አምሽተዋል። ይሁን እንጂ የተሰጡትን ድምጾች ማስታወቁ ላይ ችግሮች ተከስተዋል። የክፍለ ግዛቲቱ የፓርቲው ኃላፊዎች የዘገየበትን ምክንያት ከመላ ክፍለ ግዛቷ አጠቃላይ የድምፅ ውጤቶችን ማስተላለፍ ሂደት ላይ የገጠመ እክል እንደሆነ ተናግረዋል። በዘገባዎች መሰረት ደግሞ የችግሩ መንስኤ በቂ ፍተሻ ወይም ሙከራ ያልተደረገበት የሞባይል ቴሌፎን የሪፖርት ማስተላለፊያ መተግበሪያ ላይ የገጠመ እክል፣ የቴሌፎኖች መስመሮች መቋረጥና የአንዳንዶቹን ወረዳዎች በእጅ የተሰሉ ሪፖርቶች እንዳይቀርቡ መደረጉን ለመጓተቱ እንደ ምክንያት ገልጸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሄርት በ31 ሜትር ባንድ በ9485 ኪሄርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 26 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ስለ ኮሮና ቫይረስ እና የዛሬ የኢትዮጵያ ሁኔታ እንነጋገራለን። ይሄ በሽታ ሁኔታ እየጨመረ መሄዱ እና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን ለኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ደኤታ ከሰጡን ማብራሪያ እየተቀነጨበ ነው የሰማችሁት አንድ እድል ነው ያለን እኛ ኢትዮጵያ እውነት ለመናገር ምክንያቱ እንዳይገባ መከላከል ካልቻልን፣ አንድ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ተቋሙ ጥንካሬ ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያ እንኳ ብዙ አስቸጋሪ አይደለም። ፕሮፌሰር ዳውድ ሴይድ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህር ናቸው። ሁለቱንም ዛሬ አነጋግረናቸዋል። በሐኪሙን ይጠይቁ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ የፖለቲካ ምሕዳር ያለመስፋት ችግር አለ ሲል ክልል ውስጥ የሚንቀሳቀሰው ተቃዋሚ ፓርቲ ባይቶና ዓባይ ትግራይ ገልጿል። ሙሉጌታ እጽባሃ ከመቀሌ የፓርቲው መግለጫ ላይ ተከታዩን አጠናቅሯል። ብሔራዊ ባይቶ አባይ ትግራይ ባይቶናም በዛሬው ዕለት ለጋዜጠኞች በሰጠው መግለጫም በኢትዮጵያ ይሁን በአፍሪካ ቀንድ ክስተቶች በቶሎ የሚቀያየሩበት ሁኔታ አለ ብለዋል። በዚህ ሂደትም የውጭ ጣልቃ ገብነት አለ ብለው ፓርቲው እንደሚያምን ገልጿል። ይህን ተከትሎም በትግራይ ላይ የሚቃጣ ችግር ለመመከት ፓርቲው እየሰራ ነው ብሏል። መግለጫው ያነበቡት የባይቶና ምክትል ሊቀመንበር አቶ አብርሃ ተክሉ በትግራይ ባለው እውነታ የመመከት ስራው ውጭ ያተኮረ እንጂ ለውስጥ ጉዳዮች ትኩረት እየተሰጠው አይደለም ብለዋል። ስለዚህም በትግራይ ያሉ ውስጣዊ ችግሮችን ለመፍታት ክልሉን ማጠናከር ይገባል ሲሉ ተናግሯል። ሊፈቱ ከሚገቡ ብለው ካነሷቸው ውስጣዊ ችግሮች አንዱ የፖለቲ የፖለቲካ ምህዳር ማስፋት ነው ብለዋል። ናይ ትግራይ ናይ ፖለቲካ አድማስ ምስፋሕ የትግራይ የፖለቲካ ምህዳር በአስቸኳይ መስፋት አለበት። የትግራይ ፖለቲካ ከስሩ መሰረቱ እንዲስተካከል ዘመናዊ እንዲሆን የክልሉ መንግስት ጥሪያችን አክብሮም የትግራይ ፓርቲዎች የውይይት ፎረም ተቋቁሞ ትክክለኛ መስመር እንዲይዝና ወደ ተግባር መግባት አለበት። እስካሁን እያየነው ባለው የትግራይ መንግስት የፖለቲካ ምህዳር ለማስፋትና ለመክፈት ከልብ የመነጨ ዝግጁነትና ተግባር እያየን አይደለም። የትግራይ ፖለቲካ ብዙ እንቅፋቶች የተሞላ ነው። ስለሆነም የመመከት ስራችን የክልሉ ፖለቲካዊ እንቅፋቶች መፍታት አለበት ነው ያሉት። በትግራይ ካሉም ከክልሉ መንግስት ጋር ግንኙነት ያላቸው ሚዲያዎችም ያሏቸው ለህዝብ በእኩልነት እያገለግሉ አይደሉም ብሏል። መገናኛ ብዙሀኑ ወደ አንድ አካል ያደሉ ናቸው በማለት ገልጸዋል። ሌላው ያነሱት ጉዳይ ፓርቲና መንግስት ተለያይተው ሊሰሩ እንደሚገባ አሳስበዋል። በአይን ባይቶና ትግራይ ሀያል ክትኮን እንተኮይና ንቀጻልነት ዘተአማምን በባይቶና አመለካከት ትግራይ ሀያል እንድትሆንና ቀጣይነት የሚያስተማምን አቅም እንዲኖራት በአንድ ፓርቲ ህልውና ያልተመሰረተ ነጻና ቋሚ የሆኑ ተቋማት ሊኖርዋት ይገባል። ትግራይ በእውነት ጠንካራ ተቋማት እንድትገነባ ደግሞ የመንግስትና የፓርቲ ድንበር መሰመር አለበት፣ ተቋማዊ የሆነ አሰራርን መተግበር አለበት ነው ያሉት። በክልሉ ያለው የወጣቶች ስራ እድል ማጣት እንዳሳሰበው የገለጸው ባይቶ ነው። በትግራይ ባደረጉት ዳሰሳ ከግማሽ ሚሊዮን በላይ ስራ አጡ ወጣቶች እንዳሉ ገልጿል። እንዲሁም የዋጋ ግሽበት በከፍተኛ መጠን መኖሩን የጠቆመው ፓርቲው በማያዳግም ሁኔታ ሊፈታ ይገባል ብለዋል። በተለያዩ ምክንያቶች ሀብት ማባከን ይታያል ያለው ፓርቲው፣ ይህም እንዲፈታ መንግስት መስራት ሲገባው መንግስትም ዋነኛ ተዋናይ ሆኗል ሲል በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ አጽብሀም መቀለም አመሰግናለሁ። ሙልጌታ፣ ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የገናሌ ዳዋ ሶስት የኃይል ማመንጫ ግድብን የኢትዮጵያ ባለሀብቶች ከመንግሥት ጋር ሆነው በሽርክና እንዲያለሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ሁለት መቶ ሃምሳ አራት ሜጋዋት ኃይል የማመንጨት አቅም ያለውን የገናሌ ዳዋ ሶስት ማመንጫ ግድብን ዛሬ ባስመረቁበት ወቅት ነው ይህንን መልእክት ያስተላለፉት። ሙክታር ጀማል ዝርዝር አለው ዛሬ የተመረቀው የገናሌ ዳዋ ሶስት የኤሌክትሪክ ኃይል ማመንጫ ግድብ 451 ሚሊዮን የአሜሪካን ዶላር ወጪ እንደሆነበት ተገልጿል። ኢትዮጵያ በአሁን ጊዜ 4400 ሜጋ ዋት የኤሌክትሪክ ኃይል እያመረተች መሆኗን የተናገሩት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስተር ዶክተር ኢንጂነር ስለሺ በቀለ የገናሌ ዳዋ ሶስት የኤሌክትሪክ ኃይል ማመንጫ 254 ሜጋ ዋት ኃይል በተጨማሪነት ወደ ሥራ መግባቱ የሀገሪቱን የኤሌክትሪክ ኃይል ሽፋን ወደ 4654 ሜጋዋት ከፍ ያደርጋል ብለዋል። የሀገራችን መልክዓ ምድርና ተፋሰሶች ከውሃ ኤሌክትሪክ ኃይል ለማመንጨት ምቹ ቢሆኑም ያለንን ምቅ ሀብት በአግባቡ ለመጠቀም ሳንችል በርካታ ዓመታት ቆይተናል። እስካሁን ከምናመነጨው ኤሌክትሪክ 89 በመቶ የሚሆነው ከውሃ መሆኑ የኃይል ምርጭ ስብጥራችንን ከማስፋት በተጓዳኝ የውሃ ሀብታችንን በሚገባ መጠቀም እንዳለብን የሚያሳዩ ናቸው። በመሆኑም በቀጣይ ጊዜያት በተለያዩ ተፋሶቻችን ላይ የአዋጭነት ጥናት ለማካሄድ የሕብረተሰባችንን ያህል ፍላጎት ለማሟራት በትኩረት የምንሰራ ይሆናል። ለግንባታው ከተመደበለት 451 ሚሊዮን የአሜሪካን ዶላር ወጪ ውስጥ 60 በመቶ ከቻይናው ኤግዚም ባንክ በብድር እንዲሁም ቀሪው 40 በመቶ ደግሞ በመንግስት መሸፈኑን የተገለጸ ሲሆን የገና ሌዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ ሁለት ነጥብ ሃምሳ ሰባት ቢሊየን ሜትሪክ ኩብ ውሃ መያዝ ይችላል ተብሏል። በምረቃው ሥነ ሥርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አሕመድ የመንግሥት ዕቅድ የተሠራውን መመረቅ ብቻ ሳይሆን ትኩረታቸውን ወደ ቀጣዩ የገና ሌዳዋ ስድስት የኤሌክትሪክ ኃይል ማመንጫ ግድብ መመለስ አስፈላጊ መሆኑን አሳስበዋል። ቀጣዩ የገና ሌዳዋ ስድስት የኃይል ማመንጫ ግድብ ከአንድ ቢሊዮን የአሜሪካን ዶላር ያላነሰ ወጪ የሚጠይቅ መሆኑንም ጠቅላይ ሚኒስትር አብይ አሕመድ ተናግረዋል። ጠቅላይ ሚኒስቴሩ በማከልም በጋራ ለማልማት ለሀገር ውስጥ ባለ ሀብቶች ጥሪ አቅርበዋል። ገና ሌዳዋ ስድስትን በማልማት በእርሻ በኢሪጌሽንና በኢነርጂ እዚህ አካባቢ ያለውን ችግር መፍታት እንደሚፈልግ የኢትዮጵያ ባለሀብቶች በዚህ ዘርፍ ለመሳተፍ ፍላጎት ያላችሁ በፈጠነ ጊዜ ጥያቄያችሁን ለሚኒስትሪ በማቅረብ በቂ ጥያቄዎች ከቀረቡ ከኢትዮጵያውያን ባለሀብት ጋር ብቻ በመሆን የምንሰራው መሆኑን፣ ፈጥናችሁ ምላሽ የማትሰጡ ከሆነ ግን ሌሎች ለመጋበዝ የምንገደድ መሆኑን ይህ እድል በጣም ጠቃሚ በመሆኑና እንዳያመልጣችሁም ምክር እየለገስኩ ወደ አዲሱ ስራ ወደ አዲሱ ልማት ወደ አዲሱ የብልጽግና ግስጋሴ እንድንበረታ አደራ ማለት ትፈልጋለሁ። የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር በቀጣይም የህዳሴ ግድብና ኮይሻን ጨምሮ ከሌሎች ታዳሽ ኃይሎች 7300 ሜጋዋት ኃይል ለማመንጨት እየተሠራ መሆኑን ተገልጿል። ዛሬ የተመረቀው የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ በ2003 ተጀምሮ በአራት ዓመታት ውስጥ እንዲጠናቀቅ ስምምነት ቢደረግም በካሳ አከፋፈል ሂደትና የግንባታው አካል የሆነው ሁለት ኪሎ ሜትር ዋሻ ቁፋሮ ጋር በተያያዘ ምክንያቶች ስራው መጓተቱ ተገልጿል። ፕሮጀክቱ በኦሮሚያ ብሔራዊ ክልላዊ መንግስት በጉጂ እና አመሰግናለሁ። ሙክታር ለዘገባው ወደ ተከታዩ የመጽሔት ርዕስ እንለፍ። ፌዴራል መንግስቱ የትግራይ ተወላጅ ባለሥልጣናትን እየገፋ ነው የሚለውን ክስ ጠቅላይ ሚኒስትሩ ናጉት እንደሌለውም ተናግረዋል። ባለፉት ስድስት ወራት ከአንድ ሚሊዮን በላይ ወጣቶች ሥራ መያዛቸውንም ገልጸዋል። ጠቅላይ ሚኒስትሩ መለስካቸውም ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ተገኝተው ጥያቄዎች ለሰነዘሩ አባላት በሰጡት መልስ የፌዴራል መንግስት ባለሥልጣናት የሆኑ የትግራይ ተወላጆችን መንግስት ይገፋቸዋል፣ ከሥልጣንም አንስቷቸዋል የሚለውን ክስ በጽኑ አስተባበሉ። ከተወካዮች ምክር ቤት አባላት አንዷ ሰሞኑን በፌዴራል መንግሥትና በአዲስ አበባ አስተዳደር መሥሪያ ቤቶች እየተፈጸመ ያለ የትግራይ ተወላጅ አመራሮችን ከሥራ የማባረርና የማገድ ተግባር በእርሶ ዕውቅና እየተፈጸመ ስለሆነ በትግራይ ተወላጆች ላይ የማጥቃትና የማግለል ስራ መፈጸሙ ለምን አስፈለገ? የሚል ጥያቄ አቅርበውላቸዋል። አንድ ፓርቲ ከሌሎች ፓርቲዎች ጋር ህብረት ሲያደርግ ቀድሞ የፓርቲውን ሁለንተናዊ ነገር ይወርሳል። ፕሮስፔሪቲ ፓርቲ ወርሶ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነው፣ መደናገር አያስፈልግም። በዚህ ጉዳይ የኢትዮጵያ ገዢ ፓርቲ ፕሮስፔሪቲ ፓርቲ ነው። ህዝብ የመረጠው እናንተን ነው። እናንተ ውስጥ አብላጫ ድምጽ ያለው የትኛውን ፓርቲ መንግስት መመስረት ይችላል? ፕሮስፔሪቲ ፓርቲ በምክር ቤት አብላጫ ድምጽ ስላለው መንግስት እሱ ነው። በፌዴራል መንግስት የትግራይ ተወላጆች እየተገፉ የሚለው ምናልባት አንድ ሚኒስተር ተነስተዋል ከስራቸው። ከአስራ ምናምን በላይ ሚኒስተር ዴታዎች አሉን፣ አንድም አልተነሳም። ፌዴሬሽን ምክር ቤት አፈጉባኤ ያሉን ያውም አስር አስፈጻሚ ናቸው። አልተነኩ። ሌላ ሚኒስትር አሉ አልተነኩ። የትግራይ ሰዎች ተጎዱ ከሆነ ድሮም በካቢኔ የነበራቸው ቁጥር አሁንም እዛውን ያሉ ወደፊትም፣ ፕሮስፔትም ይሁን ሌላ ሰው የትግራይን ህዝብ እንደ ህዝብ ያገለለ መንግስት ኢትዮጵያ ውስጥ መፍጠር አይቻልም። የሚያስብ ካለም ስህተት ነው። የትግራይ ህዝብ በኢትዮጵያ መንግስት ውስጥ ለመሳተፍ ሙሉ ብቃት እናመብታለን ይሄን አናስብ ማብረር ስለኖር ወደፊትም አብረ ልንሰራ እንደምንችል ስለምናስብ እንደ ተቃዋሚ ብናስብ ኖሮ የፕሮስፔሪቲ ፓርቲ የፈለገውን ሰው ካቢኔ ማደራጀት ይችላል ጥርጣሬ እንዳይገባችሁ መንግስት ማድረግ አይችልም ካለ ፓርላማው ጠቅላይ ሚኒስተሩን ጠርቶ ማውረድ ይችላል መብታችሁ ነው ይሄ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነገር ግን ቲፒኤልኤፍ ለረጅም ዓመታት ከኛ ጋር የሰራ በቀላሉ ልንግባባ የምንችል ፓርቲ ወደፊት አብረን ልንሰራ የምንችል ፓርቲ ስለሆነ በተባለው ደረጃ ግ መትካት አልተደረገም፣ አይደረግም፣ አልተደረገም። ከስራ ጋር ተያይዞ ማስተካከያዎች ተደርገው ሊሆን ይችላል እና በጥቅሉ ባይወሰድ ጥሩ ይሆናል። ሌላው የተወካዮች ምክር ቤት አባል ያቀረቡት ጥያቄ ምርጫን የተመለከተ ነበረ። በ2012 ዓ ም የሚካሄደው ሀገራዊና ክልላዊ ምርጫዎች በነሐሴ ወር እንደሚካሄድ የምርጫ ቦርድ ዝርዝር የአፈጻጸም መርሃ ግብር ማውጣቱ ይታወቃል። ይሁን እንጂ የምርጫ ጊዜ በክረምት ወራት ከመሆኑም ሌላ በአሁኑ ጊዜ በመንግስት ወይም በገዢ ፓርቲ በኩልም ሆነ በተፎካካሪ ፓርቲዎች መካከል የጋራ መግባባትም ሆነ የምርጫ ስነጓደም የምርጫ ሂደትና የአፈጻጸም ሰነድ ተዘጋጅቶ ወደ ስራ ያልተገበበት ሁኔታ ከመኖሩም ሌላ ከሀገራዊ ተጨባጭ ሁኔታም ጋር ተያይዞ ምን እየተሰራ እንደሆነ ማብራሪያ የሚሰጥ ምርጫን በሚመለከት የምርጫ ቦርድ ተጠሪነቱ ለምክር ቤት ነው። የምርጫ ቦርድ የህግ ማሻሻያ ሲያደርግ በኢትዮጵያ ለመጀመሪያ ጊዜ ካቢኔ ሳያየው በቀጥታ ምርጫ ቦርድ የራሱ ማሻሻያ አዋጅ ለእናንተን ያቀረበው። እኔ እንደ ማንኛውም ዜጋ ክርክሩን በሚዲያ ከመስማት ውጭ ደንቡ ተልቆል በካቢኔ ተወያይቼ ረቂቅ አዋጅ እንደሌላው አዋጅ አጽድቄ አላቁላችሁ። ምርጫ ቦርድን እንደ መንግስት በቢሮ በበጀት፣ በሚያስፈልግ ነገር ይሄ ጠየቅነውን በሙሉ አግዘናል። በህግ ጉዳይ እጃችን አላስገባንም። ህጉ የሚታይበት ተቃዋሚዎች፣ ተፎካካሪዎች የሚያንስ ማንኛውን ጉዳይ ካለ በቀጥታ እናንተን የሚመለከት ይሆናል። ይሻሻል ካላት ማሻሻል ስላላችሁ ይቀጥል ካላችሁ ይቀጥሉ ትችላላችሁ። እኛ እዛ ውስጥ ምንም ሚና አልነበረንም እንደምታውቁት። የምርጫ ጊዜውን በሚመለከት ግን የምርጫ ቦርድ መንግስት ከመመስረቱ አንድ ወር ቀድሞ ምርጫ መፈጸም አለበት። ያ ጊዜ ግንቦት ሊሆን ይችላል፣ ሰኔ ሊሆን ይችላል፣ ሐምሌ ሊሆን ይችላል፣ ነሐሴ ሊሆን ይችላል። ከዚያ ጊዜ በኋላ ግን አይቻልም። አንድ ወር ቀድሞ መፈጸም አለበት። ይህ ህገ መንግስታዊ ነው። ግንቦት ነው የሚሻለው፣ ሳይ ነው የሚሻለው የሚለውን ምርጫ ቦርድ ከፓርቲዎች ጋር ተነጋግሮ የሚወስነው ይሆናል። ትክክለኛ ቁርጥ ያለ ውሳኔ የተወሰነ አይመስለኝም። በትክክል ጊዜውን አላውቅም። እሱም ምርጫ ቦርድ ስታነጋግሩ ብትጠይቁ መልካም ይሆናል። ነገር ግን ምርጫውን በሚመለከት ጊዜው አሁን አይደለም። ሰላም ነው፣ ሰላም አይደለም ቢሆን ባይደረግ በሚባለው ኢትዮጵያ ውስጥ እርግጠኛ ነኝ ሰላም በዚህ ጊዜ ይረጋገጣል ብሎ ጋራንቲ መስጠት የሚችል አንድ ግለሰብ የለም። ስድስት ወርም ይሁን ዓመትም ይሁን ሁለት ዓመትም ይሁን ከዚያ በኋላ የተሟላ ሰላም ይፈጠራል ብሎ መናገር የሚያስችል ምንም ፋውንዴሽን ነው። ያ ችግር እንዴት ይፈታል የሚለው ምክር ቤት በትክክል ምርጫ ቦርድን በማገዝ ፓርቲዎች በፈረሙ ሰነድ ልክ በዲሲፕሊን ተገዝተው ተባባሪ በመሆን ዜጎች ምርጫው ድምፅ ማሰሚያ እንጂ መጋደያ እንዳይሆን ጥበቃ በማድረግ መንግስት አስፈላጊውን ሎጂስቲክስ ጥበቃ ድጋፍ በማድረግ ሁሉ ስቴክሆልደር ከተባበረ ምርጫው ቻሌንጂንግ ቢሆንም ይሳካ ይችላል። የምርጫ ስኬት ምርጫ ቦርድና መንግስት ላይ ብቻ የሚያርፍ ከመሰለን አይደለም። ተዋንያን በሙሉ ለሰላሙና ለስኬቱ በጋራ መስራት ይኖርባቸዋል። ያንን ካደረጉ ውጤታማ ምርጫ ማረግ እንችላለን። ጠቅላይ ሚኒስትሩ ለወጣቶች የስራ እድልን በመፍጠር ረገድ ያለውን ሁኔታ አስመልክቶ ለቀረበላቸው ጥያቄም ምላሽ ሰጥተው ነበረ። በሰጡት ምላሽም ባለፉት ስድስት ወራት አንድ ነጥብ አምስት ሚሊዮን ወጣቶችን ስራ ለማስያዝ እቅድ የተያዘ ቢሆንም በተጣራ ሁኔታና መረጃ የተያዘው መዝገብ እንደሚያመለክተው ግን አንድ ነጥብ ሁለት ሚሊዮን ወጣቶች ወደ ሥራ መሰማራታቸውን ገልጸዋል። ይህ ካለፈው ዓመት አኳያ እጅግ ትልቅ ውጤት ነው የሚባል ቢሆንም ከቀረው ሥራ ጋር ሲነጻጽር ግን እጅግ ብዙ እንደሚቀር አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው ክቡራትና ክቡራን አድማጮች በዚህ ጠቅላይ ሚኒስትር አብይ አህመድ ትናንት ለፓርላማው ባደረጉት ማብራሪያና ለእንደራሴዎች ጥያቄዎች በሰጧቸው መልሶች ላይ በዚህ ምሽት አስተያየቶችን ይዘናል በልጆቹ በኩል ስለ ስነ መንግስት እንደሚያስተምር አስተማሪ ታስበው። ግን ሴቶች ስለሆኑ አይደለም፣ የአንድ ብሔር ስለሆኑ አይደለም። እንደ ማንኛውም ግለሰብ ግን የኔን ደህንነት ማረጋገጥ የሚችል መንግስት ያስፈልጋል። መንግስት ፓርላማ ላይ እንዳለው ጠቅላይ ሚኒስትሩ ቃል እንደገቡ ቃላቸው በተግባር እነሱም አሳምኖ ማምጣት ማሳመን ማለት ደግሞ ምንድን ነው? ሰቶ መቀበል ነው። ስቴት ካፒታሊዝም እንዳለ ግልጽ ነው። ለዚህ ነው ዘይት የሚያክል ነገር የምናጣው። እነኚህ እጥረቶች የኔትወርክ ጉዳይ ነውና በደንብ ነው የነበረው። አሁን ምን ያህል ተወግዷል የሚለውን የጠቅላይ ሚኒስትሩን ያህል በጣም እርግጠኛ አይደለውም፣ ግን ትክክል ስቴት ካፕቸሪዝም ነበር። አብራችሁን ቆዩ። ሪፖርተሮቻችን ከየአካባቢው ያሰባሰባቸው ትንታኔዎች፣ ትችቶችና አስተያየቶችን ያካተቱ ዘገባዎችን አዳምጡ። አሁን ወደ ተከታዩ የመጽሔት ርዕስ እንሸጋገር። የዩናይትድ ስቴትስ ፖለቲካ የዩናይትድ ስቴትስ ዴሞክራቲክ ፓርቲ የአዮዋ ግዛት አባላት በመጪው የሀገሪቱ ፕሬዚደንታዊ ምርጫ ፓርቲያቸውን የሚወክለውን እጩ ለማውጣት ትናንት ባደረጉት ጉባኤ ድምፅ ሲሰጡ ውለዋል። የምርጫው ውጤት ግን በመተግበሪያ ወይም አፕ ብልሽት ምክንያት ሲጠበቅ ከነበረበት ጊዜ በእጅጉ ለመዘግየት ተገዷል። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ያጠናቀረው ዘገባ አለ፣ አዳነች ፍስሐ ታቀርበዋለች። በአይዋ ክፍለ ግዛት በተካሄደው ምርጫ በውጤቱ የመተማመን ስሜት ካንጸባረቁት ተወዳዳሪዎች መካከል ለብሔራዊ የፖለቲካ መድረክ አዲስ መጪ የሆኑት የቀድሞ ሳውት ቤንድ ከተማ ኢንዲያና ከንቲባ ፒት ቡደጅች ይገኙባቸዋል። በመጨረሻ አይዋ ሀገሪቱን ማስገረምሽን እናውቃለን ምክንያቱም ሁኔታዎች እንደሚያመለክቱት ወደ ኒው ሃምሽር የምናመራው በአሸናፊነት ነው። ከአራት ዓመታት በፊት በተካሄደው ምርጫ አይዋ ውስጥ ለጥቂት በሂለሪ ክሊንተን የተሸነፉት የቬርመንቱ ሴኔተር በርኒ ሳንደርስም በወቅቱ የአይዋ ምርጫ ጥሩ ውጤት አገኛለሁ ከሚሉት መካከል ናቸው። ዛሬ የፕሬዚዳንት ትራምፕ ጊዜ የሚያበቃበት ወቅት የተጀመረበት ዕለት ነው። ተባብረን ዋይት ሀውስ ቤተ መንግሥት ስንገባ ያ ሁሉ ጥላቻና ከፋፋይነት ያከትማል። በዲሞክራት ተወዳዳሪዎች መካከል ቀዳሚ ተደርገው የሚታዩት የቀድሞ ምክትል ፕሬዝደንት ጆ ባይደን በመጪው ሳምንት ኒው ሃምፕሸር የሚካሄደውን ምርጫ በጉጉት እየተጠባበቁ ነው። ከዚህ የምንወጣው ዴሌጌቶችን ጨብጠን ነው። እስካሁን ባለው ጊዜ ስለ ውጤቱ በተጨባጭ ባናውቅም መልካም ስሜት ነው ያለን። ስለሆነም አሁን ወደ ኒው ሃምፕሻየር እናመራለን። ሌላዋ በአዮዋ በተካሄደው የቅድሚያ ምርጫ ብሩህ ተስፋ የሚታያቸው ተወዳዳሪ የማሳቹሴት ሴኔተር ኤሊዝበት ወረን ናቸው። ምንጊዜም ቢሆን ጠንካራ ፓርቲና ሀገር የምንሆነው ለሁሉም ፍትሕ ለማምጣትና ሰፊ እድል ለማቅረብ ስንተባበር ነው። ዋረን ሳንደርስና የሚኒሶታዋ ሴኔተር ኤሚ ክሎበሸር በፕሬዚደንት ዶናልድ ትራምፕ ላይ በተመሰረተው የክስ ሂደት ውስጥ ተጠምደው ስለቆዩ ከቅርብ ሳምንታት ወዲህ ብዙም የምርጫ ዘመቻ አላካሄዱም። ሴኔተር ኤሚ ክሎበሻር ብዙ ተወዳዳሪዎች ባሉበት ሁኔታ ሳይቀር ፕሬዝዳንት ትራምፕ ላይ በተመሰረተው ተገቢ ክስ ምክንያት ላለፉት ሁለት ሳምንታት ከስራ ቦታዬ ወጥቼ የምርጫ ዘመቻ ለማካሄድ ባልቻልኩበት ሁኔታ ሳይቀር መታገላችን አልቀረም። እናንተም ለኔ መታገሉን ቀጥላችኋል። በመላ አየዋ ክፍለ ግዛት በተካሄዱት የዲሞክራቶች ስብሰባዎች ሰዎች በብዛት ተገኝተዋል። የሚፈልጓቸውን ተወዳዳሪዎች ለመምረጥም በብዛት ተሰልፈዋል። በመጪው ማክሰኞ ደግሞ ተወዳዳሪዎቹ ወደ ኒው ሃምፕሸር ክፍለ ግዛት ያመራሉ። አመሰግናለሁ አዳነች። አሁን ከምሽቱ ሶስት ሰዓት ከ ሰላሳ ሁለት ደቂቃ ሆኗል፣ አዲስ አበባ ላይ ዝግጅቶቻችንን በ ፌስቡክ ላይቭ አት ቪኦኤ አምሐሪክ ብላችሁ ማዳመጥ ትችላላችሁ። በአህዱ ራዲዮ 94.3 ላይም በቀጥታ እንገኛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ያለፉም ዝግጅቶቻችንን፣ ይህን ስርጭት በቀጥታም፣ እንደዚሁም ሌሎች አስተያየቶቻችሁን የምታንሸራሸሩባቸው መድረኮች አሉን። ተከተሉን። በፌስቡክና በትዊተርም አለን። ስርጭቶቻችን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ኤችኦአርን ኤምኦ ቢአይ ብላችሁ ታገኛላችሁ አፓችንን ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ በጥራት ማግኘት ትችላላችሁ። ዝግጅቶቻችንን ከዚህ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። አስተያየቶቻችሁን ለማንሸራሸር የስልክ ቁጥራችን በተዘዋዋሪ የምትደውሉበት 2022059942 የውስጥ መስመር 14 ነው የኢሜል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው ቴክኒሻኑ ኦድሬስ ሬጅስ በስቱዲዮ መሳሪያዎች ላይ ይገኛል የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች ለዜናው ቆንጂት ታየ ዋና አዘጋጅ ትዝታ በላቸው በምሽቱ አብረናችሁ ነን እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እያደመጣችሁ ያላችሁት። የምዕራብና የደቡብ ኦሮሚያ የጸጥታ ችግር ከኃይል እርምጃ ይልቅ በሰላማዊ መንገድ እንዲፈታ ጠቅላይ ሚኒስትሩ ያሳዩት ፍላጎት የሚበረታታና ትክክለኛ መንገድ ነው ሲሉ የሰላምና ጸጥታ ታሪክና ተግባቦት ሳይንስ ምሁራን ገልጸዋል። ናኮር መልካ የአምቦና የአርሲ ዩኒቨርስቲ መምህራንን አነጋግሮ ተከታዩን አጠናቅሯል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ቀርበው በልዩ ስብሰባው ላይ ከተሳተፉ የምክር ቤቱ አባላት መካከል አንድ ተሳታፊ ስለ ምዕራብና ደቡብ ኦሮሚያ ጸጥታ ላነሱላቸው ጥያቄ ሲመልሱ እንዲህ ብለው ነበር። በወለጋ ተነሳ ተባሎ ችግር ሁላችሁም እንደምታውቁት የታጠቁ ኃይሎቹን በሙሉ ካሉበት ኑ በሰላም እንታገል ብለን የጋበዝንበትን የሄንበትን እርቀት መናገር አያስፈልግም ስለምታውቁት በወለጋ አካባቢ በጉጂ እንኳን የሚባለው የተለምዶ ነው፣ በጣም ቀንሷል። ጉጂ አካባቢ በነበረኝ ጉብኝትና ውይይት ህዝቡ በተጠራጀ መንገድ ያንን አይነት ችግር መቀነስ መቻሉን ገልጾልኛል። ነገር ግን በምዕራብ ወለጋ አሁንም ተጨማሪ ስራ የሚጠይቁ ነገሮች አሉ። እንዴት ይፈታል ብለው ያስባሉ የተባለው ቢፈታ ለሀገር ይበጀውና መልካም የሆነው በሰላማዊ መንገድ ብቻ ወንድም ወንድሙን የሚገልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካሙ መንገድ በሰላማዊ መንገድ፣ በድርድር፣ በንግግር ችግሩ መፍታት። ይህንን የጠቅላይ ሚኒስትሩን አስተያየት መነሻ በማድረግ ያነጋገርኳቸው የተለያዩ ዩኒቨርሲቲ ምሁራንም በምዕራብና ደቡብ ኦሮሚያ ከአንድ ዓመት በላይ ተንሰራፍቶ የቆየው የጸጥታ ችግር እልባት ሊያገኝ የሚችለው በሰላማዊ መንገድ በሚደረገው ውይይት መሆኑን ይስማማሉ። ከእነዚህ መካከል በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ሶስተኛ ዲግሪ ዶክተሬት ተማሪ ኩማ በቀለ ጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ፊት ቀርበው በተለይ በምዕራብ ኦሮሚያ ስላለው የጸጥታ ችግር ያቀረቡት የሰላም መፍትሄ ሀሳብ የሚደገፍ ነው ካሉ በኋላ ፖለቲካዊ መፍትሄም ያሻዋል ብለዋል። ከመሰረቱ ምንድን ነው ችግሩ የሚለው ነው እንጂ በቀጥታ በኃይል ማስተካከል ትንሽ የሚከብድና ከጊዜውም ጋር የማይሄድ አካሄድ ሆኖ ነው እኔ የሚታየኝ። ስለዚህ ቁጭ ብሎ በትክክል እዛ አካባቢ የምንቀሳቀሰው ሀይል ጋር መንግስት ፖለቲካ መፍትሄ መስጠት የሚያስፈልግ ይመስልኝ የአርሲ ዩኒቨርሲቲ የታሪክ መምህሩ ሙስጠፋ ደሹ በበኩላቸው መንግስት ለሕዝቡ ደህንነት ቅድሚያ ሰጥቶ እና ደቡብ ኦሮሚያ ከሚንቀሳቀሱ ራሳቸውን የነጻነት ሸማቂዎች ነን ከሚሉ አካላት ጋር ለመወያየት ቁርጠኝነት ማሳየቱን ነው የጠቅላይ ሚኒስትር ዶክተር አብይ አስተያየት የሚያመለክተው ብለዋል። ትክክለኛ የሰላም አማራጭም ይሄ ነው ይላሉ መምር ሙስጠፋ በዚህ ሂደት ግን ከዚህ በፊት ያልተሳኩ ድርድሮችንም ማጤንና ችግሩን በማያዳግም ሁኔታ የሚፈታበትን አቅጣጫ መቀየስ ያስፈልጋል ሲሉ ይናገራሉ። ምዕራብ ኦሮሚያና ጉጂ አካባቢ ያለው ሰላም አለመኖሩ ህዝቡ ላይ ትልቅ ተጽዕኖ እያመጣ ስለሆነ መንግስት ፓርላማ ላይ እንዳለው ጠቅላይ ሚኒስትሩ ቃል እንደገቡ ቃላቸውን በተግባር እነሱም አሳምኖ ማምጣት ማሳመን ማለት ደግሞ ምንድን ነው? ሰጥቶ መቀበል ነው። እነሱ የሚፈልጉትን ለህዝብ ተብሎ ሰላም ስለሚቀድም ለነሱ ጋ ሆኖ ድርድር በማድረግ ድርድሩን በሰከነ መንፈስ ለህዝብ ተብሎ በሁለቱም ጎራ እሊ አለመያያዝ ሁለቱም አብሮ ተቀምጦ ቢወያዩ በቀዳ በገዳ ስርዓትም በኢንተርናሽናል ህጎችም ስላሉ ሽምግልና ቢቀምጡ እና ሰላም እንዲወርድ ከዚህ በፊት ቃል የገቡት ማየት ለምን ተግባራዊ አልሆነም? ለምንድን ነው የእኛ ህዝብ አሁንም የትናንትናን ጭቆና የትናንትናን አለመኖርን እየኖረ ያለው ብሎ እንደገና ቁጭ ብሎ ከመንግስት ምንድን ነው የቀረው በሌላኛ ግሩፕ ደግሞ ምንድን ነው የቀረው ብሎ ቁጭ ብሎ ሪቪ የአምቦ ዩኒቨርሲቲ ተግባቦትና ጋዜጠኝነት ረዳት ፕሮፌሰር እና የደቡብ አፍሪካ ዩኒሳ ዩኒቨርሲቲ የዶክተሬት ተማሪ ዳህኖ ነው እንዳሉ የጠቅላይ ሚኒስትሩ የሰላም ጥሪ ተስፋን የሚያጭር ነው ይላሉ። ከዚህ ቀደም የብልጽግና ፓርቲ ከፍተኛ አመራር ብዙሃን መገናኛ ላይ ቀርበው ከሽፍቶች ጋር አንነጋገርም፣ ምንም አይነት ድርድር አይከናወንም ብለው ነበር። ስለዚህ የጠቅላይ ሚኒስትሩ ንግግር የሰላም መንገድ፣ የሰላም በር እንዳለ የሚያመላክት ነው። ይህ ለአካባቢው ሁሉም ሆነ ለክልሉ ሕዝብ እንዲሁም ለሀገሪቱ ተስፋን የሚሰጥ ነገር ነው። ስላለፉት ችግሮች ማውራት ብቻ ይህንን ችግር ስለማይፈታ በእንዲህ አይነት ሁኔታ ለሰላም ትኩረት ሰጥቶ ችግሩን ለመፍታት መታቀዱ አንድ ነገር ነው። እነዚህ ምሁራን ከመንግስትና ታጣቂዎቹ በተጨማሪ ሌሎቹም አካላት ለሰላም ስኬቱ ጉልህ አስተዋጽኦ ማበርከት አለባቸው ብለዋል። ከዚህ በፊትም በአባገዳዎች፣ በታዋቂ ሰዎች፣ እምነት አባቶች እና በተለያዩ ባለድርሻ አካላት ጋር ሰፊ ውይይትና ድርድር ሲያደርጉ ቆይተዋል። ግን ውጤቱ እንደተጠበቀው ጥሩ አልሆነም። አሁንም ያ ነው ኤክስቴንድ አድርጎ እስካሁንም እዛ አካባቢ ችግር እየፈጠረ ያለው። ስለዚህ ምንድን ነው አሁንም መደረግ ያለበት፣ ሰከን ብሎ ነገሮቹን በሰላማዊ መንገድ መፍትሄ እንዲያገኙ ማድረግ ነው ማህበረሰቡን ማሳለብ። ልክ እንደ በፊቱ አባ ገዳዎችም ሊሆኑ ይችላሉ የእምነት አባቶች እና ታዋቂ ሰዎች ኢንቮልቭ ማድረግ መቻል አለባቸው ብዬ ነው የማስበው። ለምን አሁን በዋናነት ዋጋ እየከፈለ ያለው እዛው አካባቢ ያለው ማህበረሰብ ስለሆነ፣ ያ ደግሞ ትክክለኛ መፍትሄ የሚያገኘው ማህበረሰቡ የመፍትሄው አካል መሆን ሲችል ብቻ ነው እና እዛው አካባቢ የምንቀሳቀሰው ሀይልም ጥያቄውን በድጋሚ በሰላማዊ መንገድ መፍትሄ እንዲያገኝ ከፍተኛው ድርሻ የመንግስት ስለሆነ መንግስትም በተቻለው መጠን መንቀሳቀስ መቻል አለበት ብዬ አስባለሁ። በውጊያ አሸናፊ ማንም አይደለም። ተጎጂ ነው ህዝብ የሚሆነው ማለት ነው። ስለዚህ ጠቅላይ ሚኒስትሩ ፓርላማ ላይ ያወሩትን ነገር በተግባር የኦሮሚያ ህዝብ ይፈልጋሉ። በተለይ በምዕራብ በኩልና በጉጂ በኩል ያለው ኦሮሞ ጉዳይ በጣም ስለሚያሳስብን ነገ የተለ ጉዳይ ሳይሉ ምንም ድሆን ተደራድሮ ህዝቡ ሰላም እንዲያገኝ ማድረግ አለባቸው ነው። ለምን እንደዚህ የመሰሉት ውግያ ላይ ተጎጂ ህዝብ ነው። ከህዝቡ በላይ እናት ናት ልጅ ናት ትኩረት ጉዳይ እንደምናየው ማለት ነው። በሀገሮች ከዚህ በፊትም ጥረት አድርገዋል ች ብሎ የቱ ጋር ክፍል እንዳደረገ አስበው ቁጭ ብሎ ተመካክሮ አሁንም ሁለተኛ አማራጭ ለመስጠት ሁለቱን ቢያስታርቅ ለአንዱ ጎራ ወግኖ ሳይሆን የነሱ የሚፈልጉት ሰውን ጠርቶ የነሱ ሽማግሌ እንዲልኩ ማድረግ መጠየቅ ማን እንዲዳኛቸው እንደሚፈልጉ ከመጋ ማለት እንደሚፈልጉ ይሄንን በሰከነ ፖለቲካ አሁን አለም ባለበት ፖለቲካ አብሮ ተስማምቶ የሆነ ቡስምነት ቢያደርጉና አገሪቷና አካባቢ ስላም እንዲመጣ እኛም እንጠይቃለን። በመንግስትና በኦሮሞ ነጻነት ግንባር አመራሮች መካከል በአስመራ የተደረሰው የሰላም ስምምነትን አልቀበልም ብሎ በምዕራብና ደቡብ ኦሮሚያ የሚንቀሳቀሰው ሸማቂ ቡድንና በመንግስት ኃይሎች መካከል በሚፈጠረው ግጭት የህብረተሰቡ ሰላም ላይ አደጋ በመጋረጡ የአካባቢውን ነዋሪዎች ስጋት ውስጥ እንደከተታቸው ስንዘግብ ቆይተናል። ይህ የሰላም ተነሳሽነት ምን ላይ እንደደረሰም ተከታትለን የምንዘግብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። ናኮር ከአምቦና ከአርሲ ደግሞ ወደ ደሴ ልውሰዳችሁ። ስውር ቡድኖች የመንግሥትን መዋቅር እየተጠቀሙ ኢትዮጵያ ውስጥ የተረጋጋ ሰላምና የሕግ የበላይነት እንዳይሰፍን እየጣሩ ናቸው ይላሉ እዚያ ምሁራን። በትናንቱ የኢትዮጵያ የህዝብ ተወካዮች ምክር ቤት ልዩ ስብሰባ ላይ ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ መስፍን አድራጌ ከደሴ ተከታዩን አጠናቅሯል። በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር የሆኑት ሰብስብ ሀዲስ የትናንትናው የህዝብ ተወካዮች ልዩ ስብሰባ የአገሪቱን ተጨባጭ ወቅታዊ ሁኔታ ያመላከተ እንደሆነ ይናገራሉ። በተለይ ጠቅላይ ሚኒስትሩ ባነሱትና የሀገሪቱን ደህንነት ስጋት ላይ በጣለው የኢመደበኛ ቡድኖች መሳሳብና እንቅስቃሴ በዝምድናና በጥቅም ላይ በተመሰረቱ ጥልፍልፍ ትስስሮች ዙሪያ ተከታዩን አስተያየት ሰጥተዋል። በዝምድናና በአካባቢ ወይ አለፍ ሲልም ቤተሰብ ወይ ደግሞ በብሔርም ወይ በሃይማኖት መተሳሰሩ ባሳለፍ ነው ስርዓት ውስጥ በመንግስት ደረጃ መንግስት ያለማመደው አንዱ ነገር ነው ትናንትናም በቡድን በአካባቢ በጎጥ በብሔር ወዘተረፈ ሲሳሳቡና ሲቧደኑ ነበረ ያ መሳሳብና መቧደን አሁንም ቀጥሏል እሳቸው ከእሳቸው መምጣት በፊት ስለነበረው ችግር ነው በአብዛኛው ትኩረት የሰጡት ያ ችግር ስለቀጠለ ነው አሁን እሳቸው የሚመሩትን መንግስት እየተቸገረ ያለው ብያምናለሁ በግል እነዚህ ለአገር ጉዳት ለህዝቦች ደህንነት ስጋት የሆኑ አደረጃጀቶች በዋናነት የመንግስት መዋቅሩን መጠቀሚያ እያደረጉት መሆኑን መንግስት በቅጡ ሊገነዘብ ይገባዋል ባይ ናቸው። በተለይ ያለፉት አፋኝ እና ጨቋኝ ህጎች አንዱ እኮ የዚህ የጥልፍልፍ ግንኙነትና ተጽዕኖ ውጤት እኮ ነው። ግን በደንብ መረዳት የሚያስፈልገው ይሄ ስቴት ካፕቸር እርሳቸው ያሉት ሁላቸው የምንስማማበት፣ አሁን ያለውም ይሄ ኢንፎርመል አደረጃጀት ያለውም ስሩም በመንግስት መዋቅር መሆኑ በደንብ መታወቅ ያስፈልገል። የበቀለውም ያደገውም መንግስት መዋቅር ውስጥ ነው። ተጽዕኖ የሚፈጥረውም አሁን ያለውን ዶክተር አብይን መንግስት እየተገዳደረ ያለው እዛው መንግስት ውስጥ በቅሎ ነው። የመንግስትን መዋቅር የመንግስት በጀት የመንግስትን ጸጥታ የመንግስትን ኔትወርክ ተጠቅሞ ያለ አደረጃጀት ነው። በውጭ ያሉት እነዚህ አሁን የመደበኛ አደረጃጀቶች የምትላቸው ለተወሰነ ጊዜ ያን የመንግስት ኔትወርካቸውን ብትቆርጥባቸው እንደ ጋንሰር ቡቃያ በደቂቃ ውስጥ ይጠወልጋሉ። እስካሁን ሊጠወልጉም ያልቻሉት ሊዳክሙም ያልቻሉት በቀጥታ በመንግስት እግር ላይ ስለበቀሉ ጭምር። ያንን የመንግስት ሽፋናቸውን ብታነሳው በአንድ ቀን ይጠወልጋሉ። አደረጃጀቶች ለምሳሌ መውሰድ እችላለሁ። ኦሮሚያ ውስጥ ቄሮ፣ ኦነግም፣ ምንም ምንም ስናነሳ የትግል ተቋማት ነበር ብለን የምናስ ያስባቸው የበቀሉትና ሰስቴን ያደረጉት በመንግስት መዋቅር ውስጥ ስለሆነ ኦሮሚያ ውስጥ የሚፈጠረውን ችግር ህዝቡ እየተናገረ ማህበረሰቡ እያመነ የክልሉ መንግስት እንኳን ማወቅና ይህንን ማመን አልፈለግም። ለምን? ክልሉ መንግስት ውስጥ ነው የበቀለው። አማራ ክልልም ውስጥ በተመሳሳይ መንገድ እንደነዚህ አይነት አደረጃጀቶች የመንግስት መዋቅሩ ውስጥ ስለበቀሉ እመራለሁ የሚለው የክልሉ መንግስት አደረጃጀት ይህንን ቢያውቀው እንኳን እርምጃ መውሰድ አይችልም። ለምን? ራሱ እግር ላይ ነው የበቀሉት። እርምጃ ከወሰደ የራሱን እግር ቆርጦ እንደሚጥል ያውቀዋል። አሁን ግን ምንድነው እየተባለ ያለው ሌላ አካል ነው። ከመንግስት ውጭ ያለ ወይ ኢንፎርማል አክተር ወይ አደረጃጀት ነው እየተባለ አሉ በጣም በርካታ። ግን መሰረታዊ ችግሩ ያለው መንግስት ውስጥ ነው። ኢንፎርማል አደረጃጀት ብትለው ጎጥ ብትለው አማራ ክልልን ለምሳሌ አሁን እየፈተነው ያለው ይሄ ነው። ምንድን ነው ይሄ መንግስት ውስጥ ያለ አካል በሙስና በበርካታ ምክንያቶች የተጨማለቁ ስለሆኑ ራሳቸውን ለማትረፍ ያላቸው አማራጭ ስቴት ካፕቸሩን ሰፖርት ማድረግ ነው። እንደ መንግስት ያንን ማድረግ እስካላቆሙ ድረስ፣ ያንን የሚያደርገውን ኔትወርክ ለይተው በመበጠስ ትክክለኛ መንግስት መመስረትና ማጠናከር እስካልቻሉ ድረስ አሁንም የሚያስፈራን ጠቅላይ ሚኒስትራችንም ትናንትና በስጋት የገለጹት ንግግራቸውም ይቀጥላል። ምናልባትም ከዚህ ባሰ ችግር ውስጥ ሊዳርግን ይችላል ብያምናል። መሐመድ ሀሰን ይባላለሁ። በደሴ ከተማ የአይጠየፍ አስመጭና ላኪ አክሲዮን ማህበር አስኪያጅ ነ ከዚህ በፊት በመንግስት ኃላፊነት ቆይቻለሁ። ክቡር ጠቅላይ ሚኒስትር ወደ ስልጣን እንዲመጡ የነበረው ግለት የነበረው ስሜት ላይ አካባቢ ላይ በሚኒስትር ደረጃ የመሳሰለው አካባቢ ላይ ለውጥ አካሄደዋል። እስከታች ያለው መዋቅር ግን በስመ ተደምረናል ሂሳብ ኮፍያውን ቀይሮ ገባ እንጂ የበለጠ ለማጭበርበር እድል ነው የተፈጠረለት። አሁን ታች ወርደህ ብታይ አገልግሎት አሰጣት በሚጠበቀው መንገድ አይደለም። ሙስናን ለመታገል ይዘውት የነበረው ቁርጠኝነት ታች ሳይደርስ ተጨናግፏል። አይደለም ለውጡ ታች ሊደርስ ይቅርና በዙሪያቸው ያሉ አመራሮች እንዲሆኑ ታማኝ ሆነው እያገዟቸው የማይመስል ነገር ትታዘበዋለን። ችግሮችን በጥቂቱ እየፈቱ የመምጣት ባህልን አለምን ለማመዱ ግዙፍ ስጋት ጋር መንግስት እንዲፋጠጥ ምክንያት ሆኖታል። ተብለዋለም እኔ በኢትዮጵያ ታሪክ እንደ ዶክተር አብይ የህዝብ ድጋፍ ያገኙ መሪ ያሉ ብዬ በታሪክ አላምነው። ግን ይህን የህዝብ ድጋፍ ተቋም ለማጠናከሪያ የአሰራር ስርዓት ለመገንቢያ ፖሊሲ ለመከለሻ ለማርቀቂያ መጠቀም አልቻሉ ያልቻሉት ለምንድን ነው? በሰዓቱ በየጊዜው መሰራት የነበረባቸው ስራዎች ባለመሰራታቸው እሳቸው ሲሉ ነው የነበረው። በፍቅር መታለፍና በይቅርታ መታለፍ ይቻላል ነበር እያሉ ነው ያሉት። ግን በይቅርታና በፍቅር መታለፍ ካልቻለ የህግ የበላይነት ደግሞ መስፈን አለበት። ጉልበተኛውም ደካማውም እዚህ ሀገር እኩል የህግ የበላይነት ጥበቃና አገልግሎት ማግኘት ነበረበት። ያንን ሳናደርግ ቆየ። አሁን እነዛ ሁሉ ነገር ተደማምረው የህግ የበላይነት ማስከበር ትልቁ ፈተና የአገራችን ፈተና ሆነ። በየክልሉ መንግስት ነኝ የሚል አካል መፈጠሩ አሁን ላለንበት እሳቸውም ለተናገሩት የጸጥታ ችግር እንደዳረጋቸው ነው የማምነው። ስለታገቶት የሞት የደንብ ደምቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ ግን አሁንም በመንግስት በኩል የተሰጠው ማብራሪያ ግልጽነት ይጎድለዋል ያሉ አልጠፉም። በጣም ሲሪየስ ነው። ለማንም እናት ለማንም ወላጅ የሚያም ነገር ነው። ኃላፊነት እንዳለው ሰው አንዱ ብሔር በሌላው ላይ የሚያነሳሳ ነገር አለመናገራቸው ጥሩ ነው። ግን የሚያውቁትን ያህል ሳይሆን የተናገሩት ቀንሰው ፕላስ ኢትዮጵያ ባላት አቅም እስካሁንም በነበረው ኤክስፔሪየንስ አይደለም ኦሮሚያ ክልል ውስጥ ኢንተርፖል ጋር እየተባበሩ ከውጭ ሀገር ድረስ ወንጀለኛ ይመጣ የነበረበት ሀገር ነው። የኢትዮጵያ መረጃና ደህንነት ተቋም ወንጀለኛን ፈልፍሎ በማውጣት እስካሁን ተወዳዳ የት እንዳሉ ማናውቅም፣ ቤተሰብም አልደረሱም፣ ትምህርት ቦታቸውም የሉም የሚል ተናግረዋል። እንደ አንድ መሪ ምናልባት ችግሩ በዚህ መንገድ ማኔጅ ይደረጋል ብለው አምነው ሊሆን ይችላል ብዬ ስለማስብ እሱን እቀበላለሁ። በልጆቹ በኩል ስለ ስነ መንግስት እንደሚያስተምር አስተማሪም ሳስበው ግን ሴቶች ስለሆኑ አይደለም፣ የአንድ ብሔር ስለሆኑ አይደለም። እንደ ማንኛውም ግለሰብ ግን የኔን ደህንነት ማረጋገጥ የሚችል መንግስት ያስፈልጋል። እሳቸው የመንግስትን አቋም አቅጣጫና ችግሩ ሊፈቱበት ያሰቡትን እቅድ ነበር ይናገራሉ እየጠበኩት ያን፣ ግን አላደርም እቅዳቸው እቅዳችሁ ምንድን ነው? እንድናግዛቸው። በአንድ ጉዳይ ላይ የሚንጸባረቁ ሁለት ተቃራኒ ፍላጎቶች የጠቅላይ ሚኒስትር አብይ መንግስት የህግ ማስከበር ስራውን እንዳያከናውን ማነቆ ፈጥሮበታል የሚሉም አሉ። ሁለት ፍላጎት አለ የሚቃረሙ ራስ በራሳቸው አንዳንድ ጊዜ ከራሱ ከመንግስት መዋቅር ጭምር እርምጃ መወሰድ ያለበት የሚላለ እንኳን ከባድ እርምጃ እና በጣም ጥቃቅን ማስተካከያቸው ከሚወሰድበት ሰዓት ደግሞ በተቃራኒ የሚሰለፍ ሰው አለ። ሁለቱም አሁን ያለውን መንግስት አቅም የለውም፣ ህዝቡን ወደፊት ሊመራው አይችልም የሚል ቁመና በህዝብ ውስጥ ሊፈጠር እንዲችል የማድረግና በዚህ አጋጣሚም የራስን ስልጣን በአቋራጭ ለማግኘት የሚጠቀሙበት ዘዴ። መፍትሄው አንደኛ፣ መንግስት የመንግስትነትን ሚና ሊወጣ ይገባል። ማሰር ማለት አይደለም፣ መደብደብ እና ምናምን እንደተለመደው በኢትዮጵያ ዴፊኒሽን ማለት አይደለም። እያልኩ ያለሁት የህግ የበላይነት ይከበር ማለቴ በህግ አግባብ ህግ የተላለፈ ህዝብ ላይ ጭፍጨፋ ያደረሰ ማንኛውም አካል በህግ መጠየቅ አለበት። ገዳዩንም ተገዳዩንም አንድ አዳራሽ ውስጥ አስቀምጠ በሰላም እንዲኖር ማድረግ አችልም። ገዳዩ እየፎከረ ሟቹ እያለቀሰ ሊኖር አይችልም። ዶክተር አብይ መንግስት ይህን ማድረግ አልቻለም። እኔ ሁለተኛው አማራጭ መንግስታቸውን መበተን፣ የሽግግር መንግስት ማቋቋም አለባቸው ብዬ አምናለሁ። ምክንያቱም ሀገራችን ከመንግስታችን ስለሚበልጥ ህዝቡ እሳቸውን መታገስ መቻል አለበት፣ እሳቸውም ደግሞ ህዝቡን መስማት አለባቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁም፣ መስፍን ከደሴ። ወደ ሐዋሳ ልውሰዳችሁ። አሁን ኢትዮጵያ ውስጥ የዴሞክራሲና ማኅበራዊ ተቋማት አለመገንባታቸው ግለሰቦች የፈለጉትን እንዲያደርጉ እድል ሰጥቷቸው ነበር ያሉ ምሁራን አሁንም ሁኔታው የተለየ ስለ መሆኑ ማረጋገጫ እንደሌላቸውና መንግሥት ለሰላምና ለጸጥታ ጉዳይ ቅድሚያ እንዲሰጥ አሳስበዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ በትናንቱ የጠቅላይ ሚኒስትሩ የፓርላማው ውሎ ላይ ምሁራንን አነጋግሮ de me ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት የህዝብ እንደራሳዎች ፊት ቀርበው ለቀረበላቸው ጥያቄ መልስ ሰጥተዋል። ጠቅላይ ሚኒስትሩ ከዳሷቸው በርካታ ጉዳዮች ውስጥ የሰላምና ጸጥታ ጉዳይ አንዱ ሲሆን ኢትዮጵያ ከለውጥ በፊት የነበረችበትን ሁኔታ በማብራራት ገለጽ አድርገዋል። ይህንን የተከታተለው መሆናንም በአገሪቱ ዲሞክራሲያዊና ማህበራዊ ተቋማት አለመገንባታቸው በኢትዮጵያ ግለሰቦች የፈለጉት እንዲያደርጉ እድል ሰጥቷቸው ነበር ብሏል። አሁንም የግለሰቦችና የቡድኖች ጫና ግን ስለመቅረቱ ማረጋገጫ እንደሌላቸው ለቪኦኤ ተናግሯል። በአዋሳኝ ዩኒቨርሲቲ የህግና የአስተዳደር ኮሌጅ ኃላፊና በአስተዳደርና ልማት ጥናት ረዳት ፕሮፌሰር እንዲሁም የዩኒቨርሲቲ መምህር ጸጋይ ቱኬም በሀገሪቱ የተቋማት አለመገንባት ግለሰቦች የፈለጉትን እንዲያደርጉ እድል ሰጥቷቸው እንደነበር፣ ይህ ደግሞ ጠንካራ አገረ መንግስት ለመገንባት አላስቻለንም በማለት ተናግሯል። አገር ለማፍረስ የሚደረግ ጥረት ስርዓት አልበኝነትና አለ የተባለውን መደበኛ ያልሆነም በዘርና በሴራ ተሳሰረ መረብ ማስተካከል ያለበት ደግሞ በጠቅላይ ሚኒስትሩ የሚመራው ስራ አስፈጻሚው ነው ብሏል። ረዳት ፕሮፌሰር ጸጋይም እነዚህን አይቶ አርተው መስመር ማያሳዝ ያለበት መንግስት ነው። ኤክስኪዩቲቭ ፓርቱ ነው። ስለዚህ ትልቁን ድርሻ የሚወጣ እሱ መንግስት ራሱ ነው። መንግስት ትልቁን ኃላፊነት የሚወጣት አለበት። ሀገር ተማዳን የስራዊ መንግስት ነው የሚሆነው። ቀጥላለሁ ማህበረሰቡም እራሱ ያው እንደምታውቀው በአንድ ሀገር ውስጥ በጣም ብዙ ተቋማት ይኖራል ብዬ ነው ዋስበው መንግስትም እንደ ህዝብ ቁጭ ብለው እንደዚህ አይነት ስጋት አለብኝ ብሎ ማውራት አለበትም ማውራት ብቻ አለበትም ስራም መስራት አለበት ብዬ ነው ማስበው። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አቶ ዳየ ሞዳል በበኩላቸው የጠቅላይ ሚኒስትሩና የምክር ቤቱ ጥያቄና መልስ በምን ላይ እንደሚያተኩር ባናውቅም በተመረጡ ጉዳዮች ላይ ውይይት አድርጓል ብሏል። የጓጉለትም የታገቱ ተማሪዎች ጉዳይ እንደነበር ተናግረው በጉዳዩም ላይ የሰጡት መልስ ሁለት መልክ አለው ብሏል። በአንድ በኩል የጉዳዩን ውስብስብነት የሚገልጽ ቢሆንም በሌላ በኩል የመንግስት ለልጆቹ ስንል መረጃ ማውጣት አልቻለ ያሉ ነገር በአንድ በኩል ለመቀበል እንደ ወላጅ ስታስበው ግን ያንን ሁሉ ጊዜ ዘግተው መቆየቱን እና የሰጡት ምላሽ አጥጋቢ ሆኖ አላገኘሁትም። ከፌዴራል የመንግስት ስልጣን የተነሱትን የህወሓት አባላትን በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ የሰጡት መልስ አግባብነት ያለው ነው ብሎ እንደሚሆኑም ተናግሯል። ከደቡብ ክልል የሚነሱ የክልልነት ጥያቄንም በተመለከተ ጠቅላይ ሚኒስትሩ የተናገሩት የህግ ክፍተትም ተጨባጭ ነው ሲሉ ተናግሯል። የተወሰነ ቡድና ግለሰቦች የመንግስትን እጅ በመጠምዘዝ በቁጥጥር ስር አውሎ ነበር ያሉት አቶ ዳያሞም የደቡብ አፍሪካን ልምድ በ ለምሳሌነት በማንሳት ያስረዳሉ። ጠቅላይ ሚኒስትሩ የነበሩበት አካባቢ ደህንነት ምናም ካለ የበለጠ እውቀት ይኖራል። እንደ ዜጋ፣ እንደ ባለሙያ ግን ስቴት ካፒቸሪዝም እዚህ ሀገር እንደነበረ በጣም እርግጠኛ ነኝ። ስቴት ካፒቸሪዝም ምሳሌ የሚሆነው ሳውዝ አፍሪካ ነው። በጎሳ በዘመድ ብቻ አይደለም፣ በጥቅም በገንዘብ ይዞ ሳውዝ አፍሪካ እኛም ሀገር የሰዎችን አሁን ፍርድ ቤት የሰውን ክብር መንካት ጥሩ አይደለም ከሚል እንጂ ሄደህ መሬት ማንጅ እንዳለ ታለ የተወሰኑ በዘርም ይሁን በምንም ይሁን ብቻ ቢዝነስ ፍሪ ማርኬት ኢኮኖሚ አልነበረም። የተወሰኑ ቡድኖች ናቸው ግለሰቦች ኔትወርክ ነው መሬትን የወሰዱበት። ሄደህ ወደ ሸካ፣ ደቡብ ኦሞ ስትሄድ ስቴት ካፒቸሪዝም እንዳለ ግልጽ ነው። ለዚህ ነው ዘይትን የሚያክል ነገር የምናጣው። እነ እጥረቶች የኔትወርክ ጉዳይ ነው እና በደንብ ነው የነበረው። አሁን ምን ያህል ተወግዷል የሚለውን የጠቅላይ ሚኒስትሩ ያህል በጣም እርግጠኛ አይደለሁም። ግን ትክክል ስቴት ካፒቸሪዝም ነበር። በአንድ ሀገር ውስጥ ሁለት የታጠቀ መንግስት ወይም አካል አይኖርም ያሉት የፖለቲካ ሳይንስ ምሁሩ አቶ ዳየሙ የሰላምና የጸጥታ ጉዳይ ጊዜ የሚሰጠው ጉዳይ አለምሁን ተናግሯል። በአንድ ሀገር ሁለት መንግስት ሊኖር አይችልም። እኔ የፖለቲካል ሳይንስ ተማሪ ነኝ። ምንድን ነው ዲፋይን የምታደርገው መንግስት የሚባለውን? አን ኢንስቲትዩሽን ዛት ክሌምስ ሞኖፖሊ ኦፍ ሌጅቲሜት በት መንግስት ብቻ ነው። ሲፈልግ አምባገነን ይሁን ዴሞክራሲ ይሁን፣ ለሌላው ጉልበተኛ ህዝቡን ከፍተ ለቀህ ሰላም አይባልም። ከአንድ መንግስት ስንፈራ የነበረውን ነገር አሁን በየሰፈሩ መንግስት የሚሆነው ነገር ተጠያቂ ግን መንግስት ነው። ምንድነው መሆን ያለበት? ፖለቲካና ሴኪሪቲ በደንብ መለያየት አለበት። የጸጥታ አካላት ሙሉ መብት ሊያገኙ ይገባል። የፍትህ አካላትም ነጻ ወጥተው ለጸጥታ አካላቱና ፍትህ አካላት ፓርቲው ከዛ አካባቢ መራቅ አለበት። ብጥብጥ የሚያስነሱት ፖለቲከኞች ናቸው፣ መደራደሪያቸው ነው። ምርጫም ሊካሄድ ከሆነ ሰላም በደንብ መስፈን አለበት። ካልሆነ ምርጫው መተላለፍ አለበት። ትላንት እሳቸው ያሉትን ያልተቀበልኩት እሱ ላይ ነው። የሰላምና ጸጥታ ጉዳይ በተመለከተ ከአቶ ጋር ተመሳሳይ ሀሳብ ያላቸው የዩኒቨርሲቲው ረዳት ፕሮፌሰር አቶ ጸጋዬም ቅድሚያ ሊሰጠው እንደሚገባም ተናግሯል። ምሁራን ሕግ ማስከበር ካልተቻለ የአገሪቱ ሕልውና አደጋ ላይ ይወድቃልም ብሏል። አሁን በትንሹ ሕግን ማስከበር ሲያቅተን፣ ሰላምን በማስከበር ሲያቅተን ይሄ ነገር እየገፋ እየገፋ አይደለም የሀገራችን ሁኔታ ራሱ ሕልውና ራሱ አደጋ ውስጥ የማይወድቅበትም ምክንያት የለም። እኛ የተለየን አይደለንም። ሌሎች ሀገራትም እንደየሆኑ ነው እዛ ደረሱት በዚህ መንግስት በቻለው መጠን መስራት አለበት። የመንግስት ሮል ብቻ አይደለም ማህበረሰቡም ሁሉም ተቋማት ድርሻቸው መወጣት አለበት ተባቸው ብዬ ነው ማሰብ ጨረሻ ላይ ደርስን ከመመለስ ከአሁኑ የሚጠበቅብንን ኃላፊነት መንግስትም ከሱ የሚጠበቀውን ማድረግ አለበት። ጠቅላይ ሚኒስትር አብይ አህመድ ትናንት በማብራሪያቸው ከለውጡ በፊት በርካታ የተጠላለፉ ትስስሮች ና እሳቸው ያልተገቡ ኔትወርኮች የሚሉት ግንኙነቶች አገረ መንግስቱን በግለሰቦች ና በቡድኖች እጅ ያጣል ነበረ ብሏል። ይህንን በውል አለመገንዘባችንም ፈታኝ አድርጎታል። ምስሉ ተደምጠዋል። ስደብ በራሱም ውስንነት ነበረው። መገንዘብ ስንጀምርም ያ ኔትወርክ በምን ሊፈታ ሊበጣጠስ እንደሚችል ያለመፈጸም የሚያስደኘት አለመቻልም ሁለተኛ ፈተና ነው። ይሄ መንግስትን በቁጥጥር ስር ያዋለው ኢንፎርማል ኔትወርክ ስልጣን በተረከብን ማግስት ብን ብሎ የጠፋ አልነበረው። ጠቅላይ ሚኒስትሮች ይቀያየሩ እንጂ ስቴት ካፕቸር ያደረገው ያልተገባ ኔትወርክ፣ በጥቅም በዘር በዝምድና በጓደኝነት የተሳሰረው ኔትወርክ ወዲያው አልተበተነም፣ አልጠፋም፣ አልታወቀም፣ መፍቻ ቁልፉም አልተገኘም ወዲያውም አልጠፋም። ስራ በተጀመረበት ወቅት ከውስጡ አንዳንድ አንድ ገመድ መለየትና መበጠስ ስንጀምር መላ ኔትወርኩ የቆመ ተበጣጥሶ ያለቀ የመሰለንም ስህተት ነበር። እስከ ታችኛው አስፈጻሚ አካል ውስጥ በከፍተኛ ደረጃ የተደራጀ ሲፈልግ፣ ማስኬድ ሲያሻውን ማስቆም የሚያስችል የደረጀ ትስስር ነበረው። ምሁራን ሀሳባቸውን ሲያጠቃልሉ አሁን አሉ ተብሎ የተለዩ ጉዳዮች በአስፈጻሚው አካላትና የዲሞክራሲና ማህበራዊ ተቋማትን በማጠናከር በአጭር ጊዜ ውስጥ ሊፈቱ ይገባል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳው አመሰግናለሁ። ዮናታን፣ ክቡራትና ክቡራን አድማጮች ለመጨረሻ የያዝ ነው የሐኪሙን ይጠይቁ ዝግጅት ነበር። አሉላ ሐኪሙን ይጠይቋል ይጠይቀሃል ሐኪም ሐኪሞች ተጠይቀዋል ከአንድም ሁለት። አሳሳቢው ኮሮና ቫይረስ ወረርሽኝ ዙሪያ የተደረገ ጠበቅ ያለ ውይይት ነው። የሚያሳስቡትን ዜና ላይ ያሉትን ጨምሮ አንስተናል። ሰዓታችን ግን የፈቀደ አይመስልም። ወደ ትግርኛ ካልፈሰስን በቀር ከፈቀዱልን ሰለሞን እንግዲህ ለቅምሻ ያህል ሊሆን ነው። ዶክተር ቀደም ብለን አስተዋውቀናል። ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ዴታ እና ዶክተር ዳውድ ሰይድ ሲራጅ ከዓለም አቀፍ ጉዞ ጋር የተዛመዱ የህክምና ጉዳዮች ክትትል ክፍል ዲሬክተር እና እንዲሁም የተላላፊ በሽታዎች ህክምና ባለሙያ ናቸው። ባጭሩ አሳሳቢነቱን ከሚመለከቱበት እናስተዋውቃለን። ዶክተር ሊያ ይቀድማሉ። በአጠቃላይ ይሄ በሽታ ሁኔታ እየጨመረ መሄዱ እና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ ና የተለያዩ ሀገሮች ደግሞ ያለን የመቋቋም አቅም ጠንካራ አለመሆን ለኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። እንዴት ነው የምንከላከለው? እንግዲህ በዋነኛነት ዓለም አቀፍ ኢመርጀንሲ ተብሎ ሲታወቅ አገሮች በአንድነት ጠንካራ በሆነ ትብብር መከላከል እንዲችሉ እና ማስቆም ጊዜ ጥናቶች በአስቸኳይ እየተደረጉ ይህን በሽታ ማስቆም ወይም ክትባት ማግኘት የሚቻልበት መንገድ ላይ ነው እንግዲህ ብዙ ሀገሮች እየሰሩ ያሉት። ነገር ግን ያው ማስፋፋቱን ለመቀነስ ራሷ ቻይና የወሰደችው እርምጃ ራሱ እንግዲህ ትልቅ ነው። ይህ በሽታ በተለይ በዋነኛነት በትልቅ የኢትዮጵያውያን አሳሳቢነት እየተናገሩ ነው። ዶክተር ሊያ በሰፊው ውይይታችን ላይ በደንብ ያብራራሉ። ዶክተር ዳውድ ደግሞ በተለይ ከአየር በረራ ጋር ወደ ቻይና ከሚደረግ በረራ ጋር የተያዘውን አስተያየት ሰጥተዋል። አንድ ነገር መናገር የምንፈልገው ስለ ኢትዮጵያ ምንድን ነው። አንድ እድል ነው ያለን የኢትዮጵያ እውነት ለመናገር ምክንያቱ እንዳይገባ መከላከል ካልቻል አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ተቋሙ ጥንካሬ ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያ እንኳ ብዙ አስቸጋሪ አይደለም። ምክንያቱ ቀላል ነው። መከባከብ እንደምትችል በሽተኞቹን ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አይዞሌት የማድረግ ኳራንቲን የማድረግ አሁን ለይቶ ኢቭን የጭንብል በተፈለገው ብዛት የማስገባት እቃዎችን ተጠቅሞ የመጣል ያ ሁሉ ነገር የተሟላ ስላልሆነ አገራችን እና ሲቢስ ደግሞ ቬንትሌተር የሚያስፈልጋቸው በሽተኞች አሉ። የቬንትሌተር አቅማችንን በጣም የተወሰነ ስለሆነ ከገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም። አቅማችን በሙሉ ወይ መቀነስ ፍላይቱን፣ ወይ ማቆም ፍላይቱን፣ ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ነው። ዶክተር ሊያ ለመከላከል እየተሰራ ያለውን ስራ ጨምሮ በሰፊው ያብራራሉ። በሁለቱም ባለሙያዎች ጋር የተደረገው ውይይት በድረገጻችንና በፌስቡክ ታገኛላችሁ። አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች በነገ ምሽትም ጠብቁን ለሌሎችም የወቅቱ ዘገባዎች። በነገራችን ላይ ቀደም ሲል ያስተላለፍነው በጠቅላይ ሚኒስትሩ የትናንትና የፓርላማ ውሎ ላይ የተነሱ ትንታኔዎች፣ ትችቶችና ምክር አዛቦች አዘል ሀሳቦች ይቀጥላሉ። እናንተም በተለያዩ ማህበራዊ ገጾቻችንና በስልክ በኢሜይል ሀሳቦቻችሁን እንዲሁ አንሸራሽሩ። ነገር ግን በዘለፋ የታጨቁ መጠራጠርንና ሁከትን ለመዝራት የታለሙ የብልግና መልእክቶችንና ቃላትን የያዙ አስተያየቶችን አናስተናግድም። ከገጾቻችን ላይ ለማጥፋትም እንገደዳለን። ዝግጅታችን አበቃ። የትግረኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው በእኔ በኩል ሰላም፣ ጤና ይስጥልኝ። ሰሎሞን አባተ ነኝ ሳስተናግዳችሁ ቆየሁ።